ተክለዝጊ የጣሊያን ፖሊስ ስደተኞችን በማሰቃየት በአምነስቲ ኢንተርናሽናል አቤቱታ ቀርቦበታል። ጣሊያን ጉዳዩን አስተባብላለች። የተጣሩ ነገሮች አሉ ወይ በአሁኑ ሰዓት? አይ እንግዲህ አሁን የተጣሩ ነገሮች አሉ ተብሎ መናገር አይቻልም። ምክንያቱም ክሱን ተቀብለው የሀገሪቱ የፖሊስ የበላይ ኃላፊ ፍራንኮ ጋብርኤሊ ፖሊሶች በኃላፊነት የሚሰሩ ናቸው፣ ኃላፊነት ይሰማቸዋል እንዲህ አይነት ተግባር አይፈጽሙም እና አምነስቲ ኢንተርናሽናል የሰነዘረው ክስ መሰረተ ቢስ ነው ሲሉን ክሱ ውድቅ አድርገውታል። እና ይህንን ነው ተብሎ እንግዲህ ተጨባጭ ነገር አለን ማለት አይቻልም። አምነስቲ ኢንተርናሽናል አንድ አዳም የተባለ የሱዳን ዜጋ የሀያ ሰባት አመት ጎልማሳ ጠቅሶ ነው በጣሊያን ክስ የሰነዘረው። ከዛ በላይ ግን የተሰማ በተጨባጭ የታወቀ ነገር አለ ለማለት ይከብዳል። ሸዋዬ፣ እስከ ቅርብ ጊዜ ድረስ የመብት ሟጋች ድርጅቶች ጭምር ጣሊያን በስደተኞች እየተጥለቀለቀች እንኳን ከሌሎቹ ሀብታም የአውሮፓ ሀገሮች በተሻለ ስደተኞችን ለመርዳት እንደምትሞክር ነበር የሚናገሩት። ምን የተለወጠ ነገር አለ በአሁኑ ሰዓት በስደተኞች ይዞታ ላይ ጣሊያን ውስጥ ስደተኞች ይዘታ ላይ የተለወጠ አዲስ ነገር የለም። የአውሮፓ ሕግ ራሱ ስደተኞች መጀመሪያ በገቡባት ሀገር ጉዳያቸው እንዲታይ ነበር የደነገገው። ሆኖም ግን ጠቅላላ ማለት በሚቻል መልኩ ጣሊያን የሚገቡ ከአፍሪቃ ሀገራት የተሰደዱ ስደተኞች ወደ ሰሜናዊ ኤውሮጳ ለመሄድ እንዲችሉ ጣሊያን ውስጥ አሸራ እንዲሰጡ አይፈቅዱም። ይሄው ነው አሁን ችግሩ። እንግዲህ አምነስቲ ኢንተርናሽናል በዚህ ላይ ነው ትኩረት ሰጥቶ የጻፈው። ምክንያቱም ምንድን ነው አሸራ ወደ ሰሜን ኤውሮፓ አለመሄድ ስለሚፈልጉ አንሰጥም በሚሉ ማሰቃየት ድርጊት ይካሄዳል። መምታት፣ በኤሌክትሪክ መጠጸጽ፣ በጅምላ ማሰር፣ ወሲባዊ መሽቆጥቆጥ ይፈጸማል ይላል አምነስቲ ኢንተርናሽናል። ሆኖም ግን ሀቁ ምንድን ነው? ስደተኞቹ እኔ ራሴ ያነጋገርኳቸውም አሉ። ኤርፖርት ሆነው ደውለው ተርጉምልን ብለው ምንድን ነው እኔ አልሰጥም አለ በቃ እኔ አሸር አልሰጥም ስላቸው፣ እንግዲህ ወይም ወደ አገርህ ትሰደዳለህ ወይም ዚች ታስረህ ትቀራለህ እያሉ ያስፈራሩት ነበረ እና አዲስ ነገር አለ ለማለት አይቻልም። አዲስ ነገር አለ ከተባለ ከትናንትና በስቲያ አስራ ስምንት ሴቶችና ህጻናት የሚገኙባቸው ሁለት መቶ አርባ ዘጠኝ አፍሪካውያን ስደተኞች ሜዲተራኒያን ባህር ላይ ሰጥመዋል። ሀያ ሰባት በሰላም ደሴት ላምፔዱዛ ገብተዋል። ሌላ ተያይዞ ምን መሰለሽ፣ በዚሁ በተያዝነው ነው አመት ሁለት ሺ አስራ ስድስት እንግዲህ በጎርጎሮሳውያን አቆጣጠር ነው ሶስት ሺ ሰባት መቶ ሀምሳ ስደተኞች ሜዲተራኒያን ባህር ላይ ሰጥመው ቀርተዋል። የትናንትና ሁለት መቶ አርባ ጽንት ሳይደመሩ ነው። እንግዲህ በጣም አስከፊ ሁኔታ ነው ያለው ስደተኞች በተመለከተ ሸዋዬ። አዎ ይህም ሆኖ ግን አሁንም በርካታ ስደተኞች ወደ ጣሊያን ለመምጣት መንገድ ላይ እንደሆኑ ነው የሚነገረው። መምጣታቸውም እንደቀጠለ ነው፣ እንደምትለውም አደጋውም እየደረሰ ነው። አዎ ስደተኞቹ ወደ ጣሊያን መምጣት አሁን እንግዲህ አያቋርጡም። ከመቱ መቱ፣ ሰጥመው ከቀሩ ይቀራሉ፣ ካልሆነ ግን ይገባሉ እና በብዛት አሁንም እንዳልሽው ወደ ጣሊያን ለመግባት ለመሞከር የሚፈልጉ ሊቢያ ውስጥ የሚገኙ ስደተኞች በጣም በጣም በርካታ ናቸው። እነዚህ ሀያ ሰባት በሰላም የገቡት ከትናንትና በስቲያ እንዳሉት ማለት ከንቲባዋን ጠቅሼ ነው የምናገረው፣ በመጋዘን ምን እንደሚባለው በአንድ ማጎሪያ በሺዎች የሚቆጠሩ ስደተኞች ሊቢያ ውስጥ አሉ። አሁን እነሱም ወደ ጣሊያን ለመምጣት ይሞክራሉ እና ይገባሉ፣ አይገቡም፣ ላ ሌላ ጥያቄ ይሆናል ማለት ነው። ተክለዚህ ገብረ ኢየሱስ ከሮም በጣም አመሰግናለሁ። እኔም አመሰግናለሁ ሸዋዬ።